በሁከትና በብጥብጥ ተጠርጥረው የተያዙ ከ12000 በላይ የሚሆኑ ዜጎች ከዚህ ቀደም ከተሰጠው ጋር የሚመሳሰል የተሀድሶ ስልጠና እንደሚሰጣቸው የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ ተናግረዋል። ቀደም ሲል ከተያዙት ውስጥ 9800 የሚሆኑ ሰዎች መለቀቃቸው ከሁለት ሺህ አራት መቶ በላይ ደግሞ ጉዳያቸው በፍርድ ቤት እንዲታይ መወሰኑን የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሰሞኑን አስታውቀዋል። በሁለተኛ ዙር የተያዙ ከ1200 በላይ የሚሆኑ ሰዎችም ተመሳሳይ ስልጠና እንደሚሰጣቸው ነው ቃል አቀባዩ ያስታወቁት። የአዲስ አበባው ሪፖርተራችን እስክንድር ፍሬው ቃል አቀባዩን አቶ መሐመድ ሰይድን አነጋግሮ ተከታዩን ዘግቧል። የኮሚኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ ለአሜሪካ ድምፅ እንዳብራሩት የአስቸኳይ ጊዜ አዋጁ እየተቀመጠለትን ዓላማ እያሳካ ነው። መሻሻሎች በዚህ ፍጥነት ከቀጠሉና አዋጁን አስፈላጊ ያደረጉት ችግሮች ከተቀረፉ ከታሰበው ቀደም ብሎ ሊነሳ የሚችልበት ዕድል መኖሩንም አብራርተዋል። የአስቸኳይ ጊዜ አዋጁ ግትር አይደለም። የታለመለትን ዓላማ ካሳካ አስፈላጊነቱ እየቀነሰ ነው የሚሄደው። ስል ግዴታ ስድስት ወር ስለተባለ ስድስት ወር ይቆያል ማለት አይደለም። የሁኔታዎች መሻሻል፣ መሬት ላይ ያለው እውነታ ይወስነዋል ያልኩት ለዚህ ነው። እንግዲህ በሂደት ሁላችንም በተጨባጭ እያየናቸው ያሉ ለውጦች አሉ፣ መሻሻሎች አሉ። እነዚህን መሻሻሎች መንግስት እያየ ከህዝብ ጋር እየተመካከረ አስፈላጊነቱ በሚያበቃበት ወቅት ላይ አስቸኳይ ጊዜ አዋጁ የሚያበቃበት ሁኔታ ነው የሚኖረውና አሁን በርካታ ለውጦች አሉ። ይሄ ለውጥ ደግሞ ተጨባጭ የሆነ ለውጥ ነው፣ የሚታይ ለውጥ ነው፣ ህብረተሰቡ እየኖረው ያለው ለውጥ ነው። ይህን መነሻ በማድረግ መንግስት በቀጣይ እየገመገመ አንድ ድምዳሜ ላይ የሚደርስበት ሁኔታ ይኖራል ብዬ አስባለሁ። አቶ መሀመድ፣ ለምሳሌ በአስቸኳይ ጊዜ አዋጁ ምክንያት በሁከት ተጠርጥረው በቁጥጥር ስር የዋሉ ዜጎች ቁጥር ከ24000 በላይ መሆኑ እየተገለጸ ነው። ሰሞኑን የተፈቱት የተሀድሶ ትምህርት ወስደው 9800 ናቸው። ቀሪዎቹ እንዴት ነው የሚሆኑት? በዛ ላይ መረጃ ይስጡኝና በዚህ ላብቃ። ወደ 9800 የሚሆኑ ሰልጣኞች ትምህርታቸውን ጨርሰው ሁላችንም እንደተከታተል ነው ተገቢ የሆኑ የሚፈለጉ እሴቶችን እውቀቶችን ይዘው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጭ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው ተሳትፎ የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው የገቡበት ሁኔታ ነው ያለው። ወደ ፍርድ ቤት ወደ በህግ የሚታይበት ሁኔታ ነው ያለው። የተቀሩት ደግሞ በቀጣይ ይህንኑ ፕሮሲጀር ይህንኑ ሂደት ተከትለው የተሀድሶ ትምህርታቸውን ሲጨርሱ በዚሁ መልኩ ወደ ህብረተሰቡ የሚከላከሉበት ሁኔታ ነው ያለው ማለት ነው። ሰሞኑን ለአገር ውስጥ የመገናኛ ብዙሀን መግለጫ የሰጡት የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያትና የመከላከያ ሚኒስትር ሲራጅ ፈጌሳ ተመሳሳይ ሀሳብ አንጸባርቀዋል። አዋጁ ከገደበው ነገር ይልቅ ያመጣው ሰላም ይበልጣል ብለዋል ሚኒስትሩ። በሁከትና ብጥብጥ ተጠርጥረው የተያዙ ሰዎችን በተመለከተም አብዛኛዎቹ በተሀድሶ ውስጥ የሚያልፉበት፣ የተቀሩት ደግሞ በህግ የሚጠየቁበት ሁኔታ መኖሩን አመልክተዋል። አዋጁ የሚከለክላቸውን ነጥቦች በሚገባ ማወቅ እንደሚገባ ማሳስበዋል። ሁከትና ብጥብጥ አሁንም መቀስቀስ አይቻልም። ህዝቦችን እርስ በርስ የሚያጋጭ ነገር አሁንም መቀስቀስ አይቻልም። ከአሸባሪ ድርጅቶች ጋር መገናኘት አሁንም አይቻልም። የአሸባሪ ድርጅቶችን ሚዲያ መከታተል አሁንም አይቻልም። አሁንም ያለ ፈቃድ ያለ ኮማንድ ፖስቱ ፈቃድ የአደባባይ ስብሰባ ሰልፍ ማድረግ አይቻልም። ስለዚህ ነኝ ተገደበ ሚኒስትሩ አዋጁን ተላልፎ የተገኘ ማንኛውም አካል ተጠያቂ እንደሚሆን ያስረዱትም የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑትን የዶክተር መረራ ጉዲናን ጉዳይ በምሳሌነት በመጥቀስ ነው። ይህን አዋጅ የተላለፉ ዜጎች በቁጥር ስር የዋሉ በታድሱ መግባት ያሉበት በታድሱ የገባ ነው በህግ መጠየቅ ያለበት በህግ የተጠየቀ ነው ያለው። እነኚህ ዜጎች የገዢ ፓርቲ አባል ሊሆኑ ይችላሉ። አመራር ላይ የነበሩ ሰዎች ሊሆኑ ይችላሉ። የተቃዋሚ ፓርቲ ሊሆኑ ይችላሉ። ከተኛውም ገለልተኛ የሆኑ ዜጎች ሊሆኑ ይችላሉ። እነኚህ አካላት እነኚህ ዜጎች እንደ ዜጎች የሚጠየቁበት የአስቸኳይ ጊዜ አዋጁን ህጉን በመተላለፍ ሁከትና ብጥብጥ ውስጥ በመሳተፍ ነው። ሌላ ምንም መመዘኛ የለውም። ስለዚህ ይሄ ህግ ለሁሉም ዜጎች እኩል የሚሰራ ነው። ሁሉም ዜጎች ደግሞ በህግ ፊት እኩል ናቸው። አንዱን ከአንዱ የምናበላልጥበት አሰራርም የለንም። ስለዚህ የዶክተር መራራ ጉዲና ጉዳይም እናውቃለን፣ ስወጣም እናውቃለን። ዶክተር መራራ ጉዲና ወደ ስብሰባው ሲሄድ ወደ አውሮፓ ህብረት የሄደበት ስብሰባና የሰራው አላማ ግን ሁለቱ የተለያዩ ናቸው። ተሳትፎ የተገኘበት ስብሰባ እና እዛ በሄደበት ሲሰራው የነበረው ነገር ሁለቱ የተለያዩ ናቸው። ይሄን በህግ የሚጠይቅባቸው ነገሮች ለይተን በህግ አቅርበናል መጠየቅ ያለበትን ነገር ስለዚህ በህግ ሂደቱ በፍርድ ሂደቱ ውሳኔዎች የሚሰጡበትና ና በዛ መልክ ቀጣይ በፍርድ ሂደቱ የሚከታተልበት ሁኔታ ነው የሚኖረው። የኮማንድ ፖስቱ አመራሮች በዶክተር መረራ መታሰር ላይ በጋዜጣዊ መግለጫ አስተያየት ሲሰጡ የአቶ ሲራጅ የመጀመሪያው ነው። ከታወጀ ከሁለት ወራት በላይ ያስቆጠረው የአስቸኳይ ጊዜ አዋጅ የቆይታ ጊዜ ስድስት ወራት ነው። የህዝብ ተወካዮች ምክር ቤት በሁለት ሶስተኛ ድምፅ ይህንን አዋጅ በየአራት ወሩ በተደጋጋሚ እንዲታደስ ሊያደርግ ይችላል። ከመንግስት እየወጣ ያለው መረጃ ግን ሁኔታዎች ከተሻሻሉ ከስድስት ወራት በፊትም ሊነሳ እንደሚችል የሚጠቁም ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።